በጀርመን የሽቱትጋርት ፍርድ ቤት የሩዋንዳ ዜግነት ባላቸው ሁለት የአማጺ መሪዎች ላይ የእስራት ብይን አስተላልፏል። መቀመጫውን በኮንጎ ዲሞክራሲያዊ ሪፐብሊክ ያደረገው የሩዋንዳ አማጺ ቡድን መሪዎች በደቡብ ምዕራብ ጀርመን በምትገኘው የማንሃይም ከተማ በመሆን ለታጣቂዎቻቸው ትዕዛዝ ያስተላልፉ ነበር ተብሏል። በፍርድ ቤቱ የሩዋንዳ ነፃ አውጪ ዲሞክራሲያዊ ኃይሎች መሪ ነበሩ የተባሉት ኢግናስ ሙሩዋና ሺያካ የ13 ዓመታት፣ ምክትላቸው የነበሩት ስትራቶን ሙሶኒ ደግሞ የ8 ዓመታት እስር ተበይኖባቸዋል ስትራቶን ሙሶ ኒ ከብይኑ በፊት በማረሚያ ቤት ያሳለፉት ጊዜ ተቆጥሮ ወዲያው ተለቀዋል። የሩዋንዳ ፍትህ ሚኒስትርና ዋና አቃቢ ህግ ቡሴንግ ጆንስተን ብያኔውን በጅምላ ጭፍጨፋ ቆፈን ውስጥ ላለችው አገራቸው ትክክለኛ ውሳኔ ብለውታል። ሆኖም የአማጺ ቡድኑ መሪዎች በአገራቸው ቢዳኙ ይመርጡ እንደነበር አቃቢ ህጉ ለዶይቼቨለ ተናግረዋል። ብይኑ የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች የጥቃት ሰለባ ለሆኑ የተወሰነ በመሆኑ አንድ የሚያረካ ጉዳይ ነው። በሌላ በኩል ሩዋንዳ ዲኤፍኤልአር ከሚያቀነቅነው የጅምላ ጭፍጨፋ አስተሳሰብ ጋር ትግል ውስጥ ያለች ሀገር ነች። እዚህ በ1994 የተፈጸመውን የጅምላ ጭፍጨፋ ከሚያቅዱና ያለ ማጠናቀቅ ከሚደረግ ሙከራ ጋር የተያዘ ትግል ነው። ሰፋ አድርገን ስንመለከተው የጅምላ ጭፍጨፋና አስተሳሰቡን ለመዋጋት ትክክለኛ መንገድ ነው። ሁለቱ የአማጺ መሪዎች ከ20 ዓመታት በላይ በኖሩባት ጀርመን በሳተላይት ስልክ አጭር የስልክ መልእክትና ኢሜይል በመጠቀም ታጣቂዎቻቸው ጥቃት እንዲፈጽሙ ትእዛዝ ያስተላልፉ እንደነበር በጀርመኗ ሽቱትጋርት ከተማ ባስቻለው ፍርድ ቤት ተገልጧል። የሩዋንዳ ነጻ አውጪ ኃይሎች የተመሰረተው ፕሬዝደንት ፖል ካጋሜ ስልጣን ከያዙ በኋላ በጎርጎሮሳዊው 1994 ዓ ምት ነው። ሩዋንዳ ታጣቂ ኃይሉን ለመውጋት ወታደሮቿን ወደ ኮንጎ ዲሞክራቲክ ሪፐብሊክ ልካለች። በኮንጎ የሚገኘው የተባበሩት መንግስታት ድርጅት ተልእኮም በያዝነው የጎርጎሮሳዊው ዓመት አማጺውን ለመውጋት እቅድ ነበረው። ከ1500 እስከ 2000 የሚደርሱ የእሁቱ ታጣቂዎች ያሉት የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች በምስራቃዊ ሩዋንዳ ዘረፋ፣ አስገድዶ መድፈርን የመሳሰሉ አሰቃቂ ወንጀሎች ፈጽሟል ተብሏል። ህጻናትን አስገድዶ ለውትድርና ሲመለምል ወርቅና የከበሩ ማዕድናትን በህገ ወጥ መንገድ ሲነግድም ነበር ተብሏል። የሽቱትጋርቱን ፍርድ ቤት ውሳኔ ይበል ያሉት የፍትህ ሚኒስትር ግን አሁንም በምስራቃዊ ኮንጎ ዴሞክራሲያዊ ሪፐብሊክ ሸምቋል በሚባለው የታጣቂ ቡድን ላይ ስላለው ተጽዕኖ እርግጠኛ አይደሉም። ዓለም ተባብሮ የሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎችን ቅሪት ከምስራቃዊ ኮንጎ ማጥፋት ይኖርበታል። በ1994 የፈጸሙትን የጅምላ ጭፍጨፋ ለማጠናቀቅ የሚያቅዱበት ሴቶችን የሚደፍሩበትና በዜጎች ላይ በደል የሚፈጽሙበት ቦታ ነው። ይህ ለእኔ በታጣቂ ቡድኑ ላይ የተወሰነ ጥሩ እርምጃ ነው። ይሁንና ታጣቂ ቡድኑን ሙሉ በሙሉ ስለማጥፋቱ እርግጠኛ አይደለሁም። የታጣቂ ቡድኑ ቃል አቀባይ ላፎርጅ ፊልስ ባዚዬ የሁለቱም መሪዎች ችሎት ፖለቲካዊ ብለውታል። ተከሳሾቹም ቢሆኑ አራት አመታት በፈጀው ችሎት ጥፋተኛ አይደለንም በማለት የቀረበባቸውን ክስ ክደው ተከራክረዋል። ከሳሽ አቃቤ ሕግ ባቀረበው የክስ ዶሴ ከሁለት መቶ በላይ ግድያዎች፣ በርካታ የአስገድዶ መድፈር፣ ሰዎችን እንደ መጠጊያ በመጠቀም ለጥቃት የማጋለጥ ወንጀሎች ተዘርዝረዋል ተብሏል።